ሳይንስና ቴክኖሎጂ በቅርቡ በአሜሪካን ሀገር ሚችጋን ግዛት የሎረንስ ቴክኖሎጂካል ዩኒቨርሲቲ ባዘጋጀው አመታዊ የሮቦቲክስ ውድድር ኢትዮጵያን ተማሪዎች በተለያዩ ዘርፎች አሸናፊ ሆነዋል። የተሳታፊ ቡድኑ መሪና አሰልጣኝ እንዲሁም የአቦጊዳ ሮቦቲክስና የቴክኖሎጂ ማዕከል መስራችና ዳይሬክተር ኢንጂነር ምረት ዋልጋ እንደምትገልጸው ተማሪዎቹ ላለፉት ሁለት አመታት እርሷ በምትመራው የቴክኖሎጂ ማዕከል ውስጥ ስልጠና ወስደዋል። በስልጠናው ወቅትም የተለያዩ የፈጠራ ስራዎችን አቅርበዋል። ሮቦፌስት በተባለው በዘንድሮው የሎረንስ ቴክኖሎጂካል ዩኒቨርሲቲ ውድድርም እነዚህን የፈጠራ ስራዎቻቸውን ለእይታ ቀርበዋል። ከጎርጎሪያኑ ግንቦት 9 ቀን እስከ ግንቦት 12 ቀን 2024 የተካሄደው ይህ ውድድር 16 ዘርፎች የነበሩት ሲሆን ኢንጂነር ምህረት እንደምትለው ኢትዮጵያኑ በአምስት ዘርፎች ተሳትፈዋል። እዛ ፕሮግራም ውስጥ በአጠቃላይ ወደ አስራ ስድስት የውድድር ካታጎሪዎች አሉ። እዛ ውድድር ካታጎሪ ላይ የሚገቡ እንግዲህ የተለያዩ የዓለም ክፍሎች በሀገራቸው ውስጥ መጀመሪያ ናሽናል ኳሊፋይንግ ኢቨንት አካሂደው ሀገራቸውን ወክለው በዓለም አቀፉ ደረጃ ለመወዳደር የሚመጡ ተማሪዎች የሚስተናገዱበት፣ ከተስተናገዱም በኋላ ደግሞ እንዳልኩ በአስራ ስድስቱም ዘርፍ አሸናፊዎች የተለያዩ ሽልማቶች የሚያገኙበት፣ ፕሪፓራቶሪ እና ሃይስኩል ያሉ ተማሪዎች ደግሞ እዛ ዩኒቨርሲቲ ለመማር የሚያስችላቸውን ስኮላርሽፕ ኦፖርኒቲ የሚያገኙበት ውድድር ነበረ። እዛ ውድድር ላይ ከዘጠኝ አመት እስከ አስራ ስምንት አመት ያሉ ተማሪዎች ላይ የሚወዳደሩበት ውድድር ነበረ። በዚህ ውስጥ እኛ እንግዲህ ሁሉንም ኤጅ ግሩፕ ይዘን ነበር የቀረብ ነው። ከዘጠኝ አመት እስከ አስራ ስምንት አመት ያሉ እኛም እንግዲህ በአምስት የውድድር ዘርፎች በዚህ ኤጅ ካታጎሪ ውስጥ የሚያልፉ ተማሪዎችን ቡድኖችን ነበር ይዘን ሄድ ተማሪዎቹ በውድድሩ የተሳተፉት በሁለት ምድብ ተከፍለው ሲሆን የመጀመሪያው ምድብ የሰባተኛና የስምንተኛ ክፍል ተማሪዎች የተሳተፉበት ሲሆን ሁለተኛው ምድብ ደግሞ የከፍተኛ ሁለተኛ ደረጃ ተማሪዎች የተሳተፉበት ነው። ከዚህ አንጻር የተወዳደሩበት ዘርፍ እንደየምድባቸው የተለያየ ነው። ውድድሩ ኢንዲቪድዋል አይደለም፣ በቡድን የሚወዳደሩት ነው። እሱ የመጀመሪያው ትንንሾቹ ከዘጠኝ አመት እስከ አስራ አንድ አመት ያሉ ተማሪዎች የሚወዳደሩበት የሮቦ ፓሬድ ኮምፒቲሽን ነበረ። እሱኛው አንድ የተወዳደርንበት መስክ ነው። ከዛ ጁኒየር ኤግዚቢሽን እና ሲኒየር ኤግዚቢሽን የሚባሉ ኮምፒቲሽኖች ነበሩ። እነሱ ደግሞ ተማሪዎች የራሳቸውን የፈጠራ ስራ የሚያቀርቡበት ማለት የዓለም ላይ ያለ ችግርን ወይም ደግሞ በሀገራቸው ውስጥ ያለን ችግር አይደንቲፋይ አድርገው የራሳቸውን ክሬቲቪቲ ተጠቅመው እንግዲህ የሪሰንት የሆኑ ቴክኖሎጂ ውጤቶችን ተጠቅመው ኢንተሚንታይም ይህ ከኮዲንግ እና ከሮቦቲክስ ከተያያ ያዙ ኮርሶችን ወስደው እሱን አፕላይ አድርገው ያንን ፕሮብለም ሶልቭ የሚያደርግ አዲስ ፈጠራ የሚያቀርቡበት የውድድር ካታጎሪ ነበረ። ሶ ጁኒየሩ ላይ ሚድል ስኩሎች የሚሳተፉበት ነው። ሲኒየር ኤግዚቢሽኑ ላይ ደግሞ የሃይ ስኩል ተማሪዎች የሚሳተፉበት ካታጎሪ ነው። እሱ ሶስቱ ዋና ዋና ካታጎሪዎች እነኝ ናቸው። ከዛ ደግሞ የተሳተፍንባቸው ደግሞ ጁኒየር ሮቦሜድ እና ሲኒየር ሮቦሜድ የሚባሉ ካታጎሪዎች ነበሩ። እነሱ ደግሞ እንደዚሁ ከህክምና ጋር የተያያዙ የተለያዩ አለም ላይ ያሉ ፕሮብለሞችን ሶልቭ የሚያደርግ ሶሊዩሽን የሚያቀርቡበት ካታጎሪ ነው። ይሄኛውም ተማሪዎቹ የፈለጉትን የመስራት ፍሪደም አላቸው። ማለት የሚማሩትን ትምህርት አፕላይ አድርገው ሶልቭ የሚያደርግ ቴክኖሎጂ ማቅረብ ይችላሉ። በዚህ ሁኔታ አዳጊ ወጣቶቹ በአቦጊዳ የቴክኖሎጂ ማዕከል የቀሰሙትን ትምህርት ተጠቅመው ችግር ፈቺ የሆኑ ፈጠራዎችን በማቅረብ ከተወዳደሩባቸው አምስት ዘርፎች መካከል በሶስቱ በማሸነፍ ተሸላሚ ሆነዋል። በሁለቱ የውድድር ዘርፎች ደግሞ የስድስተኛና የስምንተኝነት ደረጃን አግኝተዋል። ተማሪዎቹ በውድድሩ ካሸነፉበት የፈጠራ ስራ መካከልም ሙቀትና ቅዝቃዜን እንደ አየር ሁኔታው የሚያስተካከል ጃኬት አንዱ ነው። ይህንን ጃኬት የሰሩት በመጀመሪያው ምድብ የሚገኙት የሰባተኛና የስምንተኛ ክፍል ተማሪዎች ናቸው። በአዲስ አበባ ዩኒቨርሲቲ በሜካኒካል ምህንድስና ትምህርት ክፍል ውስጥ መምህርት የሆነችውና ከቡድኑ ጋር ወደ አሜሪካ የተጓዘችው ኢንጂነር ምህረት እንደምትገልጸው ተማሪዎቹ ፈጠራውን የሰሩት በአካባቢያቸው ከሚገኙት ቁሳቁሶች ሲሆን መነሻቸውም በአካባቢያቸው የተመለከቱት ችግር ነው። ሚድል ስኩል ተማሪዎች የሰሩት ጃኬት ነው። እሱ ስማርት ኤችባክ ጃኬት ነው የሚባለው። ምንድን ነው ዋና እንግዲህ ይሄ አይዲያ የመጣው ከአመት በፊት ነው። ተማሪዎቹ እንግዲህ ሲሰሩ እዚህ ፕሮጀክት ላይ ሁልጊዜም ፎሎ የምናደርገው ፕሮጀክት ቤዝድ ለርኒንግ ነው እና መጀመሪያ ካም አፕ ዊዝ ፕሮብለምስ ከዛ እሱን ሶልቭ ማድረግ የሚችሉባቸውን ሜቶዶች ይማሩ እና የሆነ አይዲያ ላይ ይደርሳሉ። ሶ ይሄ ፕሮጀክት ሲመጣ የመጣው ምንድን ነው መጀመሪያ ትሪፕ ነበረን። ትሪፑ ላይ ምንድነው አየር መንገድ ሰራተኞች ለይት ለይት ላይ በጣም ለኃይለኛ ለሀይለኛ ቅዝቃዜ ይዳረጋሉ። ቀን ቀናይ ደግሞ ለኃይለኛ ሙቀት ይዳረጋሉ። እንደየሲዝኑ ደግሞ ያው ሌሊት ላይ መስራት ስለሚጠብቅባቸው ለብዙ ነገሮች ይዳረጋሉ። አንደኛ እሱ ነው። ሁለተኛ ደግሞ የካቲት ላይ ያደረግነው ትሪፕ ነበር የካቲት ሆስፒታል ላይ እና እዛ ትሪፕ ላይ ደግሞ እናየን ፔሸንቶች ይሄ ለብዙ ጊዜ ይተኛሉ። ስለዚህ ጀርባቸው ይቆስላል። የሚያገላበጣቸው ሰው ይፈልጋሉ። በተለይ ደግሞ ወደ አይሲ ሩም አካባቢ ያሉት ፔሸንቶች በቃ ብዙ ይሄ ወደ ኋላ ቁስለት፣ የጀርባ ቁስል፣ የእግር ቁስል በቃ የሚያገላበጣቸው ሰው ባለመኖሩ ይሆናሉ እና የሚመጣው ደግሞ በደንብ ፕሮፐርሊ ቤት ሌትር ስለማይሆን ነው ሰውነታቸው። እንዳልኩሽ እነኚህ ሁለት ፕሮብለሞችን ይዘው ነው የተነሱት። ችግሩን በዚህ መንገድ ከተገነዘቡ በኋላ ይህንን ችግር በምን መንገድ እንፈታለን የሚለውን ሲያሰላስሉ ደግሞ መፍትሄ ሆኖ ያገኙት ሙቀትና ቅዝቃዜን የሚያመጣጥን ጃኬትን መስራት ነው። ከመስራታቸው በፊት ግን በዓለም ላይ ከዚህ በፊት የተሰራ መሰል ቴክኖሎጂ ስለመኖሩ ጥናት አድርገዋል። የተለያዩ ቦዲ ፓርታችን ላይ ይህንን አብሬጅ ተምፕሬቸር ወስዶ ከዛ ደግሞ ከሚፈለገው መጠን ጋር ኮምፔር አድርጎ አውቶማቲካሊ በራሱ አድስት እያደረገ የሚሄድ ጃኬት መሰራት ቢቻል ወደሚለው አይዲያ ተመጣ ሶ አሁን እንደዚህ አይነት ጃኬቶች ውጭ ሀገር ላይ አሉ ምሳሌ ማርኬት ላይ ያልወጡ አሉ የወጡም ደግሞ አንድ ሁለት ጃኬቶች አይተን ነበረ ከዚህ በፊት ያው ተማሪዎች መጀመሪያ ፕሮብለሙ አይደንቲፋይ ካደረጉ በኋላ ፕሮብለም አናሊሲስ ከሰሩ በኋላ ከዛ ሊትሬቸር ሪቪው ይሰራሉ ስለዚህ ሌላ አለም ላይ ያሉት የተሰሩትን ጃኬቶች በምን መንገድ ሞዲፋይ ማድረግ እንችላለን ደግሞ እንደዚሁ አናሊሲስ ሰርተዋል ከዛ አናሊሲስ እስከሰሩ በኋላ ተማሪዎች ተመሳሳይ ሰዓት ላይ ማሞቅ ካለበት የሚያሞቅ ማቀዝቀዝም ካለበት ማቀዝቀዝ የሚችል ጃኬት እንዴት ነው መስራት የሚቻለው? አሁን ዱዋል ፐርፐዝ መስራት የሚችል አንድ ጃኬት ማለት ነው። ሚንዋይል መነቃቀል የሚችል መታጠብ የሚችል እንዴት መስራት ይቻላል? ሌብል የሚለው ነበር የሄዱት የነበረው እና እንዳልኩሽ ገበያ ላይ ያሉት ኢዘር ያሞቃሉ እንደ የሚያቀዘቅዝም እንደውም አላጋጠመንም የሚያሞቁ ነው አብዛኛው ያለው። ዱዋል ፐርፐዝ የሚሰሩ ግን አላገኘንም ነበር እና ብዙ ሶሉሽኖቹን ፕሮፖዝ አደረጉ። ከዛ ሶሉሽኖች ውስጥ ቤስት የሚሉትን ሴሌክት አደረጉ። የኢምቤድድ ሲስተም የተማሩትን ኮንሰፕት ኤሌክትሮኒክ ሲሙሌሽን የተማሩበትን ኮንሰፕት የትሪዲ ሞዴሊግ የተማሩበትን ኮንሰፕት ትሪዲ ፕሪንቲንግ እንደዚህ የወሰዱበት ብቻ ሬንጅ ኦፍ ኮርስስ የወሰዱባቸውን ኮንሰፕቶች ከፕሮብሌሙ ጋር እያያያዙ እያንዳንዱን ክላስ ሲማሩ አፕላይ ያደረጉት እያደረጉት መጨረሻ ላይ እንግዲህ ፕሮጀክቱንም ኮርሶቻቸውንም ለመጨረስ ችለዋል። ስለዚህ ያንን ፕሮጀክት ነው ይዘው የሄዱት። እሱ ፕሮጀክት በጣም የወደዱት ፕሮጀክት ነበረ። ዳኞቹ በእርግጥ ምንድን ነው እንደውም በጣም ስቴዲየሙ ይሞቅ ነበረ በጣም እና ዳኞቹ እንግዲህ ካስረዳ በኋላ ተማሪው ስቴሌታስ ስትራይት ብለው ሞከሩት እዛው ሰው ሞከረውት ይሰራ ነበረ፣ ፋንክሽናል እና ሪ ላይክድት እና ጥሩ ፕሮጀክት ነበረ። ይህ የተማሪዎች ፈጠራ በፕሮቶታይፕ ደረጃ ያለ ነው የምትለው ምህረት የገንዘብ ድጋፍ ከተገኘ በቀላሉ ወደ ምርትና አገልግሎት መቀየር እንደሚቻልም ትገልጻለች። ያ ከሆነ ይህ ጃኬት በተለዋዋጭ የአየር ሁኔታ ለሚሰሩና ታመው አልጋ ላይ ለዋሉ ሰዎች የሙቀት መጠንን ለማስተካከል እንደሚያግዝም ገልጻለች። ከዚህ በተጨማሪ በሁለተኛው ምድብ የሚገኙት የከፍተኛ ሁለተኛ ደረጃ ተማሪዎችም ወደ ከባቢ አየር የሚገቡ በካይ ጋዞችን ለመቀነስ የሚያግዝ ንድፈ ሀሳብና በፋብሪካዎች ውስጥ የሚነሳሳትን ለማጥፋት የሚያግዝ ሮቦት በመስራትም በአሜሪካ ውድድር አሸናፊ መሆናቸውንም ከቡድኑ አባላት መካከል አንዱ የሆነው ወጣት ታነጌታ የታ ተሾመ ይገልጻል። የአስራ ስድስት ዓመቱ የአስረኛ ክፍል ተማሪ ወጣት ታነጌታ እንደሚለው ለፈጠራው መነሻ የሆናቸው በዓለም ላይ የሚታየው የአየር ሙቀት መጠን መጨመር ነው። ፕሮጀክታችን ዋና መነሻ የነበረው በዓለማችን ሙቀት በጣም እየጨመረ ነው። ግሎባል ዋርሚንግ ሀይሊ ወርልድን አፌክት እያደረጋት ነው እና ከእሱ ሀሳብ ተነስተን የተሰራ ማለት ነው። ፕሮጀክቱ አራት ክፍል አለው። የመጀመሪያው ክፍል የኢንዱስትሪ ውስጥ ጋዝ ማውጫው ቺሚ ይባላል። እሱ ቺሚው ላይ የሚወጡትን ጋዞች የምናጠላበት ክፍል ነው እና ለመጀመሪያ የተጠቀምነው ዚዮላይት ሜምብሪን ይባላል። እሱ በአብዛኛው በሕክምና ስታፎችም ይጠቀማል። መተንፈስ ለማይችሉ ሰዎች ከአካባቢ አየሩ ወይም ከአትሞስፌሩ የተለያዩ ጋዞችን በመውሰድ ወደ ኦክሲጅን ብቻ ጠርቶ የሚያስገባ እንትን ነው እና እሱን ተጠቀምን፣ የመጀመሪያ ለማጥራት ሲስተም። ከዛ ሁለተኛ ደግሞ ኮሮና ዲስቻርጅ ይባላል። ያው ኮሮና ዲስቻርጅ የሚባለው ጋዞቹን አይናይዝ የሚያደርጋቸው ነው። ፖዚቲቭ ና ኔጌቲቭ ያደርጋቸዋል። በካይነታቸውን ይቀንሳቸዋል። አሁ ለምሳሌ ካርቦን ዳይኦክሳይድ ከነበረ ካርቦን ና ኦክሲጂን አድርጎ ላይቶ በካይነታቸውን ይቀንሳል ማለት ወደ ከዛ በኋላ ኤሌክትሮስታቲክ ፕሪሲፒቴተር ተጠቀምን እና ከዛ በኋላ ጋዞቹን ማጽዳት እንችላለን ማለት ነው እና ለፕሮጀክቱ ደግሞ ይሄኛውን በሀሳብ ደረጃ አሳይተናቸው ነው በጣም የወደዱት። ፕሮጀክቱ ደግሞ ይዘን የቀረብ ነው ኢንዱስትሪ ውስጥ በጣም ትልቅ የሆነ ሂትና ቴምፕሬቸር ያለው ስራ ነው የሚሰራው ያ ስራ ደግሞ እሳት የመፍጠር አቅሙ በጣም ትልቅ ነው እና እሱን እሳት ደግሞ ቶሎ ኮንትሮል ለማድረግ ፋይር ፋይቲንግ ሮቦት ሰራል እና ይሄ ፋየር ፋይቲንግ ሮቦት ነው። እዛ ሂደን ያሳየ ናቸው የተቀሩትን ደግሞ ያው በሀሳብ ደረጃ ያሳየ ናቸው ከዛ አሸንፈ መጣን ማለት ነው። ተማሪዎቹ የሰሩት ሮቦት ጭስን በቀላሉ መለየት ከሚችሉ መሳሪያዎች ጋር ተያይዞ በፋብሪካ ውስጥ የሚቀመጥ ሲሆን፣ ጭስ በሚፈጠርበት ጊዜም መሳሪያዎቹ በቀላሉ ለሮቦቱ መልእክት እንዲያስተላልፉ ነ ተሰርቷል በዚህ መንገድ ሮቦቱ መልእክት ሲደርሰው በቀጥታ የሳት አደጋው ወደ ተፈጠረበት ቦታ በመሄድም እሳቱን እንደሚያጠፋ ገልጿል። ይህ ውድድር ከ33 ሀገራት የመጡ በርካታ ወጣቶች የተሳተፉበት በመሆኑ ወጣቱ እንደሚለው ሌሎች ሀገራት በቴክኖሎጂ ዘርፍ የደረሱበትን ደረጃ ለማየትና ልምድ ለመቅሰም ረድቷቸዋል። እንደ ኢንጂነር ምረት ገለጻ አሸናፊዎቹ በውድድሩ ካገኙት የሜዳሊያ ሽልማት በተጨማሪ የተወሰኑ ተማሪዎች በዩኒቨርሲቲው መማር የሚያስችላቸውን ነጻ የትምህርት እድልም አግኝተዋል። በውድድሩ ከሌሎች ሀገራት የመጡ ተወዳዳሪዎች የተሻለና ዘመናዊ ቴክኖሎጂዎችን መጠቀማቸውን የምትገልጸው ምህረት ኢትዮጵያኑ ከእነርሱ ጋር ተወዳድረው ማሸነፋቸው ብቻ ሳይሆን መሳተፋቸው በራሱ ለወደፊቱ እንዲሰሩ ብርታት የሚሰጥ ነው ትላለች። በፈጠራ ስራዎቹ ሀያ ሶስት ተማሪዎች በቡድን የተሳተፉ ቢሆንም በገንዘብ ችግር በአሜሪካ ውድድሩን የተካፈሉት ግን ዘጠኝ ተማሪዎች ብቻ መሆናቸውን ገልጻለች። ከአምስት ዓመት በፊት የተመሰረተው አቦጊዳ ሮቦቲክስ የቴክኖሎጂ ማዕከል ከዚህ በፊትም ሌሎች በማዕከሉ የሰለጠኑ ተማሪዎችን በመሰል ዓለም አቀፍ ውድድሮች እንዲሳተፉ ማድረጉንም ትናግራለች። ማዕከሉ ስልጠናውን በአብዛኛው በነጻ የሚሰጥ በመሆኑ ግን የበለጠ ለመስራት የገንዘብ ችግር እንዳለበት ትናግራለች። በአሜሪካ ለተካሄደው ውድድር አብርሆት የህዝብ ቤተ መጽሐፍት ለተማሪዎቹ ከፍተኛ ድጋፍ በማድረጉ ምስጋና የምትቸረው ምረት መንግስትና የተለያዩ አካላት ለእንደዚህ አይነት የቴክኖሎጂ ስልጠናዎች የበለጠ ድጋፍ ቢያደርጉ በዓለም አቀፍ ደረጃ ሀገር የሚያስጠሩ ወጣት የፈጠራ ባለሙያዎችን ማፍራት እንደሚቻል ማብራርታለች። ይሄ ውድድር ስታሄድም ስሯውት ፕሮሰስም የአብርሆት ላይብረሪ ዋና ዳይሬክተር ኢንጂነር ወባየሁ ማሞ ልጆቹን በጣም በጣም አግዟቸዋል። ሞራልም፣ እንደዚሁም ደግሞ የተለያዩ ማቴሪያሎች ድጋፍም በጣም አግዟቸዋል እና በጣም አድርጌ ማመስገን እንፈልጋለሁ። ተማሪዎች የተለያዩ ድጋፍን እገዛዎችን ማግኘት ከቻሉ ስፔሻሊ በዚህ በኢኖቬሽን ዙሪያ አብዛኛው ተማሪ እንግዲህ በትምህርት ቤቶች ላይ በነበረን አጋጣሚ ያየነው ነገር ምንድን ነው? በጣም ኢኖቬሽን እና ቴክኖሎጂ ላይ ከስልክ ከመነካካት ባለፈ ትልቅ ነገሮችን መስራት የሚፈልጉ በጣም ብዙ ተማሪዎች አሉ። ነኝ ተማሪዎች ሄልፕ ለማድረግ እያንዳንዱ ኢትዮጵያዊ ኃላፊነት ነው እና ሁላችንም ብንረባረብ አሁን ዓለም ያለችበትን ቴክኖሎጂ ለልጆቻችን ብናሳውቅ ለነገ ኢትዮጵያን በደናጆች ለማስረከብ ትልቅ ሚና እንጫወታለን እና ሁሉም የራሱን ድርሻ እንዲካፈል እንዲወጣ አላለው የመንግስት አካላቶችም የግል ተቋማትም ሁሉም አብሮ ተባብሮ እንዲሰራ ነው ነው ነገ የተሻለች ኢትዮጵያን መስርዓት እንድንችል በር እና መንገድ እንድንከፍት ለሁላችንም ጥሪ ያቀርባሉ። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ጸሐይ ጫን ያበሪያችሁ ነበርኩ። መልካም ጊዜ።